የአሜሪካ ድምጽ ራዲዮ ነው። በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፈው የዛሬ ማክሰኞ ግንቦት 9 2014 ዓ ም ምሽት ዝግጅታችን ጀመረ። በሰሜን ኢትዮጵያው ጦርነት ምክንያት ሻክሮ የነበረው የኢትዮጵያና የምዕራባውያን ግንኙነት በመሻሻል ላይ እንደሚገኝ የኢትዮጵያ ምክትል ጠቅላይ ሚኒስትር ደመቀ መኮንን ገለጹ። ለማንኛውም ግን መንገዱ እስካስኬደ ድረስ ይህንን ምንችለውን ያህል ስራ ብለን የዓለም አቀፍ ድርጅቶች ትኩረት ሰጥተው እዛ ላይ ከፍተኛ ርብርብ እያደረግን ያለነው ትናንትና፣ ለምሳሌ ወደ ሰማንያ ምስትራት እንዲገባ ተደርጓል። ጥሩ መሻሻል ነው። በቂ አይደለም፣ ግን መጀመር አለ። ለዚህች ሲባል ማለት ነው። ይህን ነው መስራት ያለብን። ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ዛሬ ለተወካዮች ምክር ቤት የእቅድ አፈጻጸም ሪፖርት ሲያቀርቡ ከተናገሩት የተቀነጨበውን ነበር የሰማችሁት። የዚህ ዜና ዝርዝር በአብይ ርዕሳችን ይቀርባል። ወደ ትግራይ ክልል የሚገባው እርዳታ የተሻሻለ ቢሆንም ባለው ችግር ምክንያት አሁንም በቂ ያለመሆኑን የክልሉ የገጠርና የግብርና ልማት ቢሮ መግለጹን እንዲሁም ሌሎች የሀገር ውስጥና የውጭ ክንዋኔዎችን የሚዳስሱ ዘገባዎች በምሽቱ ተካተዋል። ሰላም ጤና ይስጥልኝ እንደምናመሻችሁ የተከበራችሁ አድማጮች። ፕሮግራሙን በመምራት አብሬያቸው የማመሸው ስመኝሽ የቆየነኝ። ኤልያስ አስማረ ከስቱዲዮ ያቀናብርልናል። በምስልና ድምፅ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድህረ ገጽ ፕሮ ፕሮዲሰራችን አበባየው ገበያውም አብረውናሉ። የምሽቱ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ፣ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ወይም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ መከታተል ትችላላችሁ። እስከ ምሽቱ አራት ሰዓት ድረስ አብረናችሁን ቆያለን፣ እናንተም አብራችሁን ቆዩ። አሁን በቅድሚያ የዕለቱን ዋና ዋና የዓለም ዜና እናስደምጣችሁ። እንደምናመሻችሁ አድማጮች፣ የምሽቱን የዓለም ዜናዎች የማሰማችው ቆንጂ ይታየ ነኝ። ዴኢኮኖሚስት መጽሔት የኢትዮጵያ መንግሥት በተሳሳተ የጋዜጠኝነት አሰራር የወነጀለውን ጋዜጠኛውን ከሀገር ማስወጣቱን አስታወቀ። ዴኢኮኖሚስት ትናንት ሰኞ ባወጣው መግለጫ ጋዜጠኛው ስራውን ሙያውን ባከበረ አድላዊ ባልሆነና ብዙ ጊዜም ያለ ፍርሃት በድፍረት የሚያከናውን ጋዜጠኛ ነው ሲል ተከላክሎ በኢትዮጵያ መንግስት መባረሩን አረጋግጧል። የኢትዮጵያ መንግስት አዲስ አበባ ተመድቦ ይሰራ የነበረውን ጋዜጠኛችንን ታም ጋርድነርን ባለፈው አርብ እንደ አውሮፓውያን አቆጣጠር ግንቦት 13 ቀን የፕሬስ ፈቃዱን ነጥቆ በ48 ሰዓት ውስጥ ከሀገሪቱ እንዲወጣ አዞታል ብሏል። የኢትዮጵያ የብሮድካስት ባለስልጣን ለኢኮኖሚስቱ ጋዜጠኛ ታም ጋርድነር በጻፈው ደብዳቤ የስራ ፈቃዱ መነጠቁንና ኢኮኖሚስት በምትኩ ሌላ ጋዜጠኛ መላክ እንደሚችል አሳውቋል። የኢትዮጵያ መንግስት ባለፈው የአውሮፓ 2021 ዓ ም ግንቦት ወር ውስጥም የኒውዮርክ ታይምስ ጋዜጣ ዘጋቢ የነበረውን ሳይመን ማርክስን ማስወጣቱን የኤኤፍፒ ዘገባ ጨምሮ አስታውሷል። ጋዜጠኛው ታም ጋርድነር ጦርነት ሲካሄድበት ወደ ቆየው የትግራይ ክልል ተጉዞ እንደነበረ የገለጸው ደ ኢኮኖሚስት ትግራይን ጨምሮ በአጠቃላይ ከኢትዮጵያ ያጠናቀራቸው ዘገባዎቹ የሙያ መስፈርቱን ያሟሉ ካለ፣ ነጻ የሆኑና አዘውትሮም በድፍረት ያጠናቀራቸው ዘገባዎች ናቸው ብሏል። በኢትዮጵያ የዩናይትድ ስቴትስ ኤምባሲ የኢኮኖሚስት ጋዜጠኛው የስራ ፈቃዱን ተነጥቆ መባረሩ እንዳሳዘነው ገልጿል። ጋዜጠኞች ሙያዊ ስነ ምግባርን በጠበቀ መንገድ ለሕዝቡ መስራት መቻል አለባቸው ብሏል። ኤምባሲው ኢትዮጵያ ውስጥ ጋዜጠኞች ስራቸውን በቀል ወይም ከሕግ ውጭ መታሰር ይደርስብናል፣ ነጻነታችንን አሊያም ህይወታችንን እናጣለን ብለው ሳይፈሩ የመስራት መብታቸው እንዲከበር ሙሉ በሙሉ እንደግፋለን ሲል የዩናይትድ ስቴትስ ኤምባሲ አስታውቋል። በሌላ ዜና የሐረሪ ክልል ማስ ሚዲያ ኤጀንሲ ጋዜጠኛና የመዝናኛ ፕሮግራም አዘጋጅ ሙሄዲን አብዱላሂ ከስምንት ቀናት በፊት ከስራው ቦታው ተወስዶ መታሰሩ ተገለጸ። የአፋን ኦሮሞ ክፍል በወሊድ ፈቃድ ላይ የምትገኘውን ባለቤቱን ጋዜጠኛ ሄለን ጀማልን አነጋግሯታል። የሐረሪ ክልል ምክትል ኮሚሽነር ኡመር ኡሜ ለቪኦኤ በሰጡት ቃል ሙሄዲን ሁከት ሊያስነሳ የሚችል መልእክት በማህበራዊ መገናኛ በማጋራቱ ጉዳዩ እየተመረመረ ነው ብለው፣ ዛሬ ፍርድ ቤት የዋስ መብት እንደሰጠውም ገልጸዋል። ዩናይትድ ስቴትስ ሶማሊያ ውስጥ አነስተኛ ቁጥር ያለው ሰራዊት እንድትመድብ ፕሬዚደንት ጆ ባይደን ፈቃድ ሰጥተዋል። ፕሬዝደንት ባይደን ከአልቃይዳ ጋር ቁርኝት ባለው ታጣቂ ቡድን በአልሸባብ ላይ እርምጃዎች የሚወስድ ከ500 የማይበልጥ ቁጥር ያለው ሰራዊት እንዲመደብ መፍቀዳቸውን አንድ የዋይት ሀውስ ባለስልጣን ትናንት ሰኞ ነው ያስታወቁት። ይህ የፕሬዚደንት ባይደን እርምጃ በቀደሙት ፕሬዚደንት ዶናልድ ትራምፕ አስተዳደር ከሶማሊያ የአሜሪካ ወታደሮች እንዲወጡ የተደረገውን ውሳኔ የሚቀለብስ ነው። በመጽሔት ክፍለ ጊዜ ዝርዝሩን የያዘ ዘገባ ይቀርብበታል። የማሊ ወታደራዊ መንግስት የመፈንቅለ መንግስት ሙከራ ተደርጎ አከሸፍኩ ሲል ተናገረ። በስም ባልጠራው የምዕራብ ሀገር የሚደገፉ የጦር ሰራዊት መኮንኖች ባለፈው ሳምንት ያደረጉትን የመፈንቅለ መንግስት ሙከራ አክሽፈናል ነው ያለው። በመንግስቱ ቴሌቪዥን የተነበበው መግለጫ ለውጥ ጠል የሆኑ ጥቂት የማሊ መኮንኖችና ባለሌላ ማዕረግ ወታደሮች ያሉበት ቡድን ባለፈው እንደ አውሮፓውያን አቆጣጠር ግንቦት 11 መንግስት ሊገለብጡ ሞክረው ነበር ብሏል። ሙከራውን ያደረጉት በአንድ የምዕራብ ሀገር ድጋፍ ነው ያለው መግለጫው በዝርዝር ያብራራው ነገር የለም። የሊቢያ ተቀናቃኝ ቡድኖች ትሪፖሊ ውስጥ ከባድ ውጊያ ማካሄዳቸው ተሰማ። ዛሬ ማክሰኞ ዋና ከተማዋ ላይ ውጊያ የተቀሰቀሰው በፓርላማው የተሾሙት ጠቅላይ ሚኒስትር ፋቲ ባሻጋ ለመልቀቅ ፈቃደኛ አልሆን ካለው ተቀናቃኝ ቡድን ላይ የአስተዳደሩን ስልጣን ለመረከብ ሙከራ ማድረጋቸውን ተከትሎ ነው ተብሏል። ቀውሱ ለሁለት ዓመታት ያህል አንጻራዊ ሰላም ያገኘችውን ሀገር ወደ ተራዘመ ውጊያ ሊመልሳት ይችላል የሚል ስጋት አስነስቷል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን እና ቀዳማዊት እመቤት ጂል ባይደን በታጣቂ ጥይት ለተገደሉት ሰለባዎች አክብሮታቸውን ለመግለጽ ዛሬ ወደ ኒውዮርኳ በፍሎ ከተማ ተጉዘዋል። ፕሬዚደንቱ አሜሪካውያን ለጥላቻ መሸሸጊያ ቦታ እንዳይሰጡ፣ የዩናይትድ ስቴትስ ምክር ቤትም የመሳሪያ ቁጥጥር ሕግ እንዲደነግግ በማለት ጥሪ እንደሚያቀርቡ ተዘግቧል። ፕሬዚደንቱና ቀዳማዊት እመቤቲቱ ባለፈው ቅዳሜ በጅምላ ጥቃት በጥይት ለተገደሉት ሰለባዎች ወደ ተዘጋጀው የመታሰቢያ ስፍራ በመሄድ አክብሮታቸውን ይገልጻሉ። ባለፈው ቅዳሜ በፈሎ ከተማ ውስጥ በብዛት ጥቁሮች በሚኖሩበት ሰፈር በሚገኝ የምግብና የሸቀጣሸቀጥ መደብር በጅምላ ተኩስ የከፈተው ፔተን ጂንድሮን የተባለው የ18 ዓመት ዕድሜ ያለው ነጭ አስር ሰዎች ገድሎ ሌሎች ሶስት ሰዎችን ማቁሰሉን ባለስልጣናት ገልጸዋል። ተኩሶ ከመታቸው ሰዎች መካከል አስራ አንዱ ጥቁሮች ናቸው። የፌዴራል ምርመራ ቢሮ ጥቃቱን በጥላቻ ወንጀልነት እየመረመረ መሆኑ ተገልጿል። ለሦስት ወራት በሩሲያ የቦምብ ድብደባና ከበባ ስር የቆየችው የዩክሬን ስትራቴጂያዊ ከተማ ማሪዮፖል ከጥቂት አካባቢዎች በስተቀር በሩሲያ ቁጥጥር ስር ውላለች። የዩክሬን የጦር ኃይል ማሪዮፖል ከሚገኘው የብረታ ብረት ፋብሪካ የቀሩትን ተዋጊዎች ለማስወጣት ዛሬም ተንቀሳቅሷል። ትናንት ከ260 በላይ ተዋጊዎች መውጣታቸው ተሰምቷል። ዩክሬን ወታደሮቿ ከካርኪቭ የሩሲያ ወታደሮችን አባረው ድንበሩ ላይ ደርሰዋል ያለች ሲሆን አንድ ከፍተኛ የዩናይትድ ስቴትስ የመከላከያ ሚኒስቴር ባለስልጣን የዩክሬን ኃይሎች ከድንበሩ ሦስት ወይም አራት ኪሎ ሜትር ርቀት ላይ ደርሰዋል ብለዋል። በሌላ ዜና ስዊድን የሰሜን አትላንቲክ ቃል ኪዳን ድርጅት አባል ለመሆን ማመልከቻ ፈርማ አስገብታለች። ትናንት የሩሲያ ፕሬዚደንት ቭላዲሚር ፑቲን ኔቶ ፊንላንድና ስዊድን ውስጥ ወታደራዊ ኃይሉን የሚያጠናክር ከሆነ አጸፋ እመልሳለሁ ሲሉ አስጠንቅቀዋል። በመጨረሻም የዩናይትድ ስቴትስ ምክትል ፕሬዚደንት ካመላ ሀሪስና የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በሞት ለተለዩት የተባበሩት የአረብ ኤሚሬቶች ፕሬዚደንት ቤተሰብ ሀዘናቸውን ገልጸዋል። ምክትል ፕሬዚደንት ሃሪስና የውጭ ጉዳይ ሚኒስትር ብሊንከን በመካከለኛው ምስራቅ ብቻ ሳይሆን ከክልሉም ውጭ ተጽዕኖ ፈጣሪ ከሆኑት ከሟቹ ፕሬዚደንት ወንድም ከአዲሱ ፕሬዚደንት ሼህ ሞሐመድ ቢን ዛይድ አልነህያን ጋርም ተገናኝተው ተነጋግረዋል። በማስከተል የውጭ ጉዳይ ሚኒስትር ብሊንከን ከኤሚሬትሱ አቻቸው ሼህ አብዱላሂ ቤን ዛይድ አልነህያን ጋር እራት ላይ መገናኘታቸው ተዘግቧል። አድማጮች፣ ለዜና የተመደበው ክፍለ ጊዜ በዚሁ ያበቃል። በቃል ከቀሪዎቹ ዝግጅቶቻችን ጋር መልካም ቆይታ ቆንጂ ታየን ለዜናዎቹ እናመሰግናለን። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ማክሰኞ ግንቦት 9 2014 ዓ.ም ምሽት ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። ዛሬ በተካሄደው ጂሮ ደ ኢታሊያ የብስክሌት 1 አስረኛ ዙር ውድድር ኤርትራዊው ቢንያም ግርማይ አንደኛ ወጥቷል። የ22 ዓመቱ ወጣት ቢኒያም ይህን ውድድር በማሸነፍ የመጀመሪያው ጥቁር አፍሪካዊ በመሆንም ታሪክ ሰርቷል። ቢንያምን እንኳን ደስ ያለህ እያልን ወደ ቀዳሚው የአብይ ርዕስ ዘገባችን እናልፋለን። በሰሜን ኢትዮጵያው ጦርነት ምክንያት ሻክሮ የነበረው የኢትዮጵያና የምዕራባውያን ግንኙነት በመሻሻል ላይ እንደሚገኝ ምክትል ጠቅላይ ሚኒስትር ደመቀ መኮንን ገልጸዋል። ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን የመስሪያ ቤታቸውን የዘጠኝ ወራት የእቅድ አፈጻጸም ሪፖርት ለተወካዮች ምክር ቤት ሲያቀርቡ እንዳሉት መንግስት የሰብአዊ ድጋፍ አቅርቦት ወደ ትግራይ ክልል እንዲገባ ምቹ ሁኔታ በመፍጠሩ ችግሮችን በሰላም ለመፍታት የሚያስችል እርምጃ በመውሰዱና መሰል ተግባራት ምክንያት ከምዕራባውያን ጋር መተማመን እየተፈጠረ ይገኛል ብለዋል። ከሰብአዊ ድጋፍ አቅርቦት ጋር በተያያዘ መሻሻሎች ቢኖሩም አሁንም ግን ችግሮች እንደሚስተዋሉ የተለያዩ አካላት በመግለጽ ላይ ናቸው። የኢትዮጵያ መንግስት ከሱዳን ጋር ያለውን ችግር በዲፕሎማሲ መንገድ ለመፍታት በጥረት በማድረግ ላይ መሆኑንም በሪፖርታቸው የገለጹት አቶ ደመቀ በወረራ የተያዘውን መሬት ግን በየትኛውም መመዘኛ ይመለሳል ብለዋል። አቶ ደመቀ ከምክር ቤቱ አባላት ለተነሱ ጥያቄዎችም ምላሽ ሰጥተዋል ሰጥተዋል። ኬኔዲ አባተ ነው የተከታተለው። ምክትል ጠቅላይ ሚኒስትር እና የውጭ ጉዳይ ሚኒስትሩ ደመቀ መኮንን የ2014 ዓ ም በጀት የውጭ ጉዳይ ሚኒስቴርን የ9 ወራት የእቅድ አፈጻጸም ሪፖርት ለሕዝብ ተወካዮች ምክር ቤት ባቀረቡበት ወቅት ያለፈው አንድ ዓመት ውስጣዊና ውጫዊ ፈተናዎች የበዙበት እንዲሁም የዲፕሎማሲ ስራውን በእጅጉ የተፈተነበት ነበር ብለዋል። በተለይ ከሰሜን ኢትዮጵያው ጦርነት ጋር በተያያዘ በኢትዮጵያ ላይ ጫና መፍጠር የሚፈልጉ ያሏቸው የምዕራብ ሀገራትና የተለያዩ ድርጅቶች ከሰብአዊ መብት ጥሰት ጋር የሚገናኙ ክሶችን በማንሳት ፖለቲካዊ ጫና ሲፈጥሩ መቆየታቸውንም ነው አቶ ደመቀ ያብራሩት። አንዳንድ የምዕራብ ሀገራት የጸጥታው ምክር ቤት በኢትዮጵያ ጉዳይ ላይ ለአስራ አራት ጊዜያት እንዲሰበሰብ ማድረጋቸውንም የገለጹት አቶ ደመቀ በአሁን ወቅት ግን በኢትዮጵያና በምዕራባውያን መካከል የግንኙነት መሻሻሎች መኖራቸውን ያስረዳሉ። ለምንድነው ይህ መሻሻል የመጣው የሚለው አንደኛ በኛው በራሳችን ጥረት ነው። የኢትዮጵያ መንግስት የመተማመን ለመፍጠር የወሰዳቸው እርምጃዎች ወደ ጦር ወደ ትግራይ እንዳይገባ ያደረገበት ምክንያት እስረኞችን በመልቀቅ የአስቸኳይ ጊዜ አዋጁን በተከበረው ምክር ቤት እንዲነሳ በማድረግ የሰብአዊ ድጋፉ ተጠናክሮ እንዲቀጥል ራሱ የቻለ ኢንዴፊኒት ሁማኒታሪያን ትሩዝ የሚለው የኢትዮጵያ መንግስት የወሰደው አቋም የምክክር ኮሚሽኑ ወደ ስራ እንዲገባ የተመቻቸበት በተከበረው ምክር ቤት መዋቅሩ ጸድቆ ኮሚሽኑ ተሰይሞ እንዲገባ የተደረገበት የአፍሪካ ህብረት የሰየመው የፕሬዝዳንት ኦባሳንጆን ቲም በቅርበት በየደረጃው ከኛ የሚጠበቀውን ትብብርና አብሮ መስራት ያሳየናቸው ፍላጎቶች እና ጥረቶች ሁሉም ተደምረው ኢትዮጵያ ውስጥ የመተማመን እርምጃው ዘላቂ ሰላም ለመፍጠር ጥሩ ነው የሚል ተያዘበት ሁኔታ አለ። በሁለተኛ ደረጃ ደግሞ እኛ እንዲህ አይነት የሰላም መንገድ እንትን እያደረግን ባለፈው ሰኔ መጨረሻ ላይ ወደ አማራና ወደ አፋር ይሄ ወራሪ ሀይል ያካሄደው የፈጸመው ጥፋት ደረጃ በደረጃ ማንነቱ እየታወቀ የተወሰኑ አካላት ሚዛና የሆነው ለመመልከት የመከሩበት ሁኔታ አለ። የኛ የዲያስፖራው ግፊት እና አጠቃላይ ስራችንም እውነታውን ለማሳወቅ ተጽዕኖ የማሳረፍ ጥረቶቹ እየጨመሩ የመጡበት ሁኔታ አለ። እነዚህ ሁሉ ተዳምረው የተወሰነ መሻሻሎች አሉ። ኢትዮጵያ ከምዕራባውያን ጋር ያላት ግንኙነት እየተሻሻለ እንዲመጣ ካደረጉ እርምጃዎች መካከል ለትግራይ ክልል ያልተገደበ የሰብአዊ አቅርቦት ተደራሽነት መፈቀዱ እንደሚገኝበት አቶ ደመቀ መኮንን ያነሱ ሲሆን የህዝብ ተወካዮች ምክር ቤት አባል የሆኑት የአብን ፓርቲ አመራር አባል አቶ ክርስቲያን ታደለም ከዚሁ ጋር በተያያዘ ለአቶ ደመቀ ጥያቄ አንስተዋል። ከሰብአዊ እርዳታ ጋር በተገናኘ በተለያየ ጊዜ የሀገራችን መልካም ገጽታ በሚያጎዱ ሁኔታ የተለያዩ የዲፕሎማቲክ ማህበረሰብ አባላት ሲያነሱ ይስተዋላል። ከምንም በላይ የሰብአዊ እርዳታ ትግራይ ህዝብም ሆነ በአሸባሪው የህዋት ቡድን ምክንያት የተፈናቀሉ የአፋር ወገኖቻችን፣ የአማራ ወገኖቻችን የራሳቸው ወገኖች ናቸው። እኛ ለትግራይ ህዝብ ለመድረስ የምዕራባውያን ቡራኪም አስገዳጅነትም ጫናም ያስፈልገናል የሚል እምነት የለኝም። የትግራይ ህዝብ የኢትዮጵያ አካል ነው፣ ህዝባችን ነው። መሰረታዊ በሆነ መንገድ ለትግራይ ህዝብም ሆነ የአሸባሪ የህዋት ቡድን ላፈናቀላቸው የአማራና የአፋር ወገኖቻችን ያልተገደበ ሰብአዊ እርዳታ እንዲደርስ ዋነኛ ማነቆ የሆነው ምንድን ነው? የክሱ መነሻ ምንድን ነው? ከተለምዷዊ የፖለቲካ ጫና ማሳደር ነው ምክንያት ከሚለው በዘለለ መንገድ መነሻው ምንድን ነው የሚለውን ግልጽ የሆነ ማብራሪያ ክቡር ሚኒስትሩ እንዲሰጡ እንፈልጋለን። አቶ ደመቀ በምላሻቸው መንግስት የሰብአዊ ድጋፍ አቅርቦቱ ያለመስተጓጎል እንዲደርስ ምቹ ሁኔታ መፍጠሩን ገልጸው ለሚስተዋለው የአቅርቦት ማነስ ተጠያቂ ያደረጉት ህወሓትን ነው። ምን ጎሎ ነው? ይህን ያህል ያልተገደበ ሰብአዊ ድጋፍ ለማድረግ እንቅፋት የሆነው የሚለው የገባው ተሽከርካሪ እንዳይወጣ እዛ ለማድረስ መንገዱ እየተዘጋ፣ የሴኪሪቲ ጥያቄ እየተነሳበት ከአቅም በላይ የሆኑ ሁኔታዎች ሲያስተጓጉሉት ቆይተዋል። አሁን ዘጠኝ ደረጃ ላይ የነበረ የፍተሻ ሂደትን ወደ ሁለት ነው ዝቅ ለማድረግ የተሞከረው። ኮሪደሩ በእኛ እጅ አደለም ወይ ጦርነት ውስጥ መግባት አለበት። እኛ ደግሞ ወታደሩን ወደዛ እናስገባም። እስኪ እድል ካለ እንይ ብለን ቆመናል። እርዳታውን ለማስገባት ተዘግቷል። አዳዲስ ወረራዎች ተካሂደዋል። አፋሮች በእጅጉ ተፈናቅለዋል። እያንዳንዷ በር ተዘግታለች። ከአፋር ከወረዳ ማዕከላትና ከተወሰኑ ወረዳዎች ወጡ እንጂ አሁንም ቢሆን በዚህ ወራሪ ኃይል ቁጥጥር ስር ያሉ ቀበሌዎች አሉ። ለማንኛውም ግን መንገዱ እስከሄደ ድረስ ይህንን ምንችለውን ነው ያለን ስራ ብለን የዓለም አቀፍ ድርጅቶች ትኩረት ሰጥተው እዛ ላይ ከፍተኛ ርብርብ እያደረግና ያለ ነው። ትናንትና ለምሳሌ ወደ ሰማንያ አምስት ትራክ እንዲገባ ተደርጓል። ጥሩ መሻሻል ነው። በቂ አደለም፣ ግን መጨመር አለበት። ለዜጎች ሲባል ማለት ነው። ይህን ነው መስራት ያለበት። ለሰብአዊ ድጋፍ አቅርቦቱ ምቹ ሁኔታ ለመፍጠር በሚል ህወሀት ከአፋር ክልል ታጣቂዎቹን ሙሉ በሙሉ ማስወጣቱን የሚገልጹት የክልሉ አመራሮች በበኩላቸው ለችግሩ ተጠያቂ የሚያደርጉት የፌዴራሉን መንግስት ነው። ሆኖም በአሁኑ ወቅት ወደ ክልሉ እየገባ ያለው እርዳታ ተስፋ ሰጪ መሆኑን የተናገሩት የትግራይ ክልል የግብርናና ገጠር ልማት ቢሮ ኃላፊ መሆናቸውን የገለጹት ዶክተር አትንኩት መዝገቡ ነገር ግን እጅግ አነስተኛ መሆኑን ሰሞኑን ከቪኦኤ ጋር ባደረጉት ቆይታ አብራርተዋል። እንደ ዓለም ምግብ ራምና ዩኤስ አይዲ ያሉ አለም አቀፍ ለጋሽ ድርጅቶችም በመንግስት በኩል ምቹ ሁኔታ ከመፍጠር አንጻር መሻሻሎች መኖራቸውንና ወደ ትግራይ ክልል የሚገባው የድጋፍ አቅርቦት መጨመሩን ገልጸው ነገር ግን ሁኔታዎች ይበልጥ መሻሻል እንዳለባቸው ማመልከታቸው ይታወሳል። የኢትዮጵያ ሰብአዊ መብቶች ኮሚሽንም ከቀናት በፊት ባወጣው መግለጫ ቀጣይ ግጭትን ለማስወገድ በፌዴራሉ መንግስት በኩል መከናወን አለባቸው ካላቸው ነጥቦች መካከል ያልተገደበ ተደራሽነትን ለማረጋገጥ የተጀመሩ ተግባራትን እንዲያጠናክር የሚል ይገኝበታል። ከዚህ አንጻር መንግስት የሚጠበቅበትን በመወጣት ላይ መሆኑን ያነሱት አቶ ደመቀ ታዲያ ህወሓትን ለሌላ ጦርነት በመዘጋጀት ላይ መሆኑን በመጠቆም ከዚህ ድርጊቱ እንዲታቀብ በሚል መንግስት ለዓለም አቀፉ ማህበረሰብ መልእክት ማስተላለፉንም አንስተዋል። የተመድ የሰብአዊ መብቶች ምክር ቤት በትግራይ ክልል በነበረው ጦርነት ወቅት የተፈጸሙ የሰብአዊ መብት ጥሰቶችን ለመመርመር ኮሚሽን አቋቁሞ እንቅስቃሴ መጀመሩን ኢትዮጵያ አሁንም እንደማትቀበል እና በዚህ ጉዳይ ላይ ለመወያየት ለድር ቱ ጥያቄ ማቅረቧንም አቶ ደመቀ በሪፖርታቸው ገልጸዋል። ከዚህ ቀደም በተመሳሳይ ጉዳይ ላይ መሰል አለም አቀፍ ምርመራ መካሄዱ ኢትዮጵያ የምክር ቤቱን እርምጃ ላለመቀበሏ አንዱ ምክንያት ነው። ድጋሚ ምርመራ ቢደረግ ምን ችግር ይኖረዋል? በሚል ለቀረበላቸው ጥያቄም አቶ ደመቀ ምላሽ ሰጥተዋል። አንድ ተመርምሮ የመጣን ድምዳሜ መሰረት አድርጎ ወደ ተጠያቂነት ማምራት ነው እንጂ ያንን ወደ ጎን እየገፉ ሌላ አማራጭና ሌላ እውነታ በርቀት እየሰሩ ማደናገር አይቻልም። መሬት ላይ ከተበዳዮቹ ጋር እስራው ቦታ ላይ ነው የመስራት ያለብን ብለን እየሰራን ነው። በተቻለ መጠን እዚህ አካባቢ ያለ አግባብ ስም የመስጠት አንድ እውነታ ሲመጣ ለዛ ተገዳዳሪና ማደናገሪያ የሚሆን ሌላ የምርመራ ውጤት ለአለም አቀፍ ማህበረሰብ የማውጣትና ከፍተኛ መነጣጠቅ ስላለ መሬት ላይ የተጎዱ ወገኖችን የሚታደግ ስራ እየተጀመራለን። ስራው እንዲቀጥልና ወደ መጨረሻው እልባት እንዲደርስ ማድረግ ያስፈልጋል። ጎን ለጎን ያሉ ዘመቻዎች ፖለቲካሊ ሞቴሬት ሊሆንና ብዙ ፍላጎት ያላቸው እንደሆንም ልንረዳ እንችላለን። በውጭ ጉዳይ በዙሪያ በጣም ብዙ ስራዎች ናቸው የሚሰሩት የዓለም አቀፍ ማህበረሰብ እንዲያውቋቸው የምንሰራቸው ስራዎች አሉ። ተጨማሪ መድረኮች ጠይቀናል። በዛ ኢትዮጵያ ከኤርትራ ጋር ያላት ግንኙነት ተቋማዊ ሆኖ እንዲቀጥል የሚያስችሉ ተግባራትም በመከናወን ላይ መሆናቸውን አብራርተዋል። ዲፕሎማሲያዊ ግንኙነቶችን ወጥ ለማድረግ በሚል ከውጭ ጉዳይ ሚኒስቴር ውጭ ያሉ የሚኒስቴር መስሪያ ቤቶች ሚኒስትሮችም ሆኑ ሌሎች ከፍተኛ የመንግስት ኃላፊዎች ከውጭ አካላት ጋር ግንኙነት የሚያደርጉት የውጭ ጉዳይ ሚኒስቴርን በማስፈቀድና በማማከር እንዲሆን በሚኒስትሮች ምክር ቤት ውሳኔ መተላለፉንም አመልክተዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ አድማጮች ከዚህ ጋር በተያያዘ ባለፈው ሳምንት የዩናይትድ ስቴትስ የዓለም አቀፍ ልማት ኤጀንሲ አስተዳዳሪ ሳማንታ ፓወር ኢትዮጵያ ውስጥ ምግብ ለማቅረብ ችግር እንደሌለና ለተደራሽነቱ የመንግስት ኃይሎች እንቅፋት መሆናቸውን የዩናይትድ ስቴትስ ምክር ቤት ቀርበው መናገራቸው ይታወሳል ኢትዮጵያ ውስጥ የምግብ እህል የተሞሉ መጋዘኖች ሞልተዋል። ለረሃብ የተጋለጡና የተመጣጠነ ምግብ እጥረት የገጠማቸውን ሕፃናት ምግብ እንዳያገኙ የሚያደርገው ብቸኛው ጉዳይ ለተደራሽነቱ እንቅፋት የሆኑት የመንግሥት ኃይሎች ናቸው። በመሆኑም እኛ ያን እየደገፍን አይመስለኝም። እንደማምነው በመንግሥት ላይ ጫና እያደረግን ነው። እናንተም ሳታውቁ እንዳልቀራችሁት በቅርበትም እንደምትከታተሉት ለሰብአዊነት ሲባል የተኩስ አቁም እርምጃው ከተወሰደበት ጊዜ አንስቶ ሁለት መቶ ያህል የጭነት ተሽከርካሪዎች በመግባታቸው የታየው መሻሻል በጣም መጠነኛ የሚሰኝ ነው። ነገር ግን ወደ ትግራይ፣ አማራና አፋር በየሳምንቱ መግባት ያለባቸው አምስት መቶ ያህል የጭነት ተሽከርካሪዎች ናቸው። አንድ ሚሊዮን ተረጂዎችን ነው የምናስበው። ይህንን የምግብ እርዳታ ተጓቶ እየደረሰ ያለበትን አዝጋሚ ሁኔታ የሚቀይር እንቅስቃሴ ካልጀመረ ቸነፈር መሰል አደጋ በሚቀጥለው ወር ይከሰታል ብለን ነው የምናምነው። የኢትዮጵያ ባለሥልጣናትም ጫናው እየተሰማቸው ይመስለኛል። የተኩስ አቁም ተደርጓል። ባለን ግንኙነትም የተሻለ አዝማሚያ አለ ማለት ይቻላል። አጽንኦት ለመስጠት ተጨማሪ ምግብ እየደረሰ ነው፣ በጣም በዝግታ ነገር ግን የባከነውን ጊዜ ለማካካስ በብዛት ነው መግባት ያለበት። መጉረፍ ነው ያለበት። በተከታይ ወደ ትግራይ ነው የምናልፈው። ባለፈው ሳምንት ወደ ትግራይ ክልል የገቡ የእርዳታ የጫኑ ተሽከርካሪዎች መጠን መሻሻል ያሳዩ ቢሆንም እስካሁን የገባው ግን የክልሉ ሕዝብ ከሚያስፈልገው መጠን ጋር ሲነጻጸር እጅግ አነስተኛ መሆኑን የክልሉ ግብርናና ገጠር ልማት ቢሮ ገልጿል። የተኩስ ማቆም ስምምነት ከተደረገ ወዲህ ወደ ክልሉ አራት መቶ ሰላሳ እርዳታ የጫኑ ተሽከርካሪዎች መግባታቸውን የገለጸው ቢሮ ይህ የክልሉ ሕዝብ ሚያስፈልገው አምስት ከመቶ ብቻ መሆኑን አመልክቷል። በአሁኑ ሰዓት የእርዳታ ፈላጊ ሰዎች ቁጥር መጨመሩንና በቅርብ በተደረገ የዳሰሳ ጥናት ስድስት ነጥብ አምስት ሚሊየን ህዝብ እርዳታ እንደሚያስፈልገው ቢሮው ጨምሮ ገልጿል። በክልሉ የገጠርና ግብርና ቢሮ አስቸኳይ ምላሽ ዳይሬክተር አቶ ገብረ እግዚአብሔር አረጋዊን ያነጋገረው ሙሉጌታ ጽባህ ነው፣ እንደሚከተል ያቀርበዋል። በትግራይ ክልል የግብርናና ገጠር ልማት ቢሮ የቅድመ ጥንቃቄና አስቸኳይ ምላሽ ዳይሬክቶሬት ዳይሬክተር አቶ ገብረ እግዚአብሔር አረጋዊ ለአሜሪካ ድምጽ በሰጡት ማብራሪያ ትናንት ምግብና ምግብ ነክ ያልሆኑ እርዳታ የጫኑ ሰማንያ አራት ተሽከርካሪዎች ወደ መቀለ ከተማ መግባታቸው አረጋግጠዋል። የሰብአዊ ድጋፍ ለማቀላጠፍ ተብሎ ግጭት ለማቆም ስምምነት ከተካሄደ በኋላ በሳምንት 805 በወር ደግሞ 3450 ምግብ ብቻ የጫኑ ተሽከርካሪዎች ወደ ትግራይ ለማስገባት ታቅዶ ነበር። ሆኖም የገባው አምስት በመቶውን ብቻ ነው ብለዋል። ባለፈው ሳምንት የተወሰነ መሻሻል የታየ ቢሆንም ከህዝብ ፍላጎት አንጻር ግን እየገባ ያለው በጣም ትንሽ ነው ብለዋል። ስፔሻል ኮንቮይ ከእስከ ባለፈው ሳምንታት የነበረው የረባ ነገር አልነበረም። በተነጻጻር ግን በዚህ ሳምንት ከአምሳ ከስልሳ በላይ መኪና በሶስት ቀን በአራት ቀን መግባት ጀምረዋል። ተስፋ ሰጪ ነው፣ ጥሩ ነው የሚል እምነት አለን። እስከዛ እስከ ባለፈው ሳምንት የነበረው ግን ጨዋታ ነው። በዚህ በኮንቮይ ሰባት እና በኮንቮይ ስምንት ሰማኒያ ሰባ መኪና መግባት ጀምረዋል። ይህ እንደዚህ ከቀጠለ ለውጦች አሉ ብለን እንጠብቃለን። እስካሁን 430 የእርዳታ ተሽከርካሪዎች ወደ ክልሉ መግባታቸውና ከእነዚህ 300ዎቹ 98ሺ ኩንታል ምግብ የጫኑ ተሽከርካሪዎች ናቸው፣ የቀሩት ደግሞ ምግብ ነክ ያልሆኑ ቁሳቁስ የጫኑ ናቸው በማለት ገልጸዋል። በአንድ ወር ውስጥ አስቸኳይ የምግብ እርዳታ ያስፈልገዋል ተብሎ ከአሁን በፊት በጥናት ለተለየው 6.3 ሚሊዮን ሕዝብ ለአንድ ዙር እርዳታ እንዲያገኝ ታቅዶ የነበረ ቢሆንም ለ600ሺ ሰዎች የሚበቃ ነው። በ54 ቀናት ውስጥ እንዲ እንዲገባ የተደረገው ብለዋል። ወደ ክልሉ የሚገቡ ተሽከርካሪዎች በሁለት ሰዓታት ውስጥ ይዘውት የመጡ እርዳታ አራግፈው ለመመለስ ዝግጁ እንዲሆኑ እናደርጋለን ብለዋል አቶ ገብረ እግዚአብሔር። ከመሀል ሀገር የመጡ መኪኖች አሉ። ሌሎች ባዶ መኪኖች ወደ ነሱ ይጠጋሉ፣ ይጭናሉ። እነሱ ይሄዳሉ፣ ይመለሳሉ ወደ መጡበት። ከዚህ የነበሩ ደግሞ ጭና ወደ ወረራዎች የሚሄዱበት መንገድና ማቻችን የሰራ ነው ያለው። ከመጀመሪያ እስካሁን ሄድን ያለ ነው። ወደ ስቶር የሚገባ አንድም ኬጂ የለሱም ራሳቸው ነው ወደ እየወረዳ ወደ የምንልከው ማለት ነው። የመጡ መኪናዎች ደግሞ እንደመጡበት ወደኋላ የሚመለሱበት መንገድ ነው የምንመቻቸዋለ ነው። ድሮም እንደዛ ነው የነበረው ነው ማለት ነው። ሰው አንዳንድ የሚነሱ ነገሮች አሉ። የሄዱ መኪና የሚመለሱ የሄዱ መኪና አልተመለሱም ብሎ መጠየቅ ያለበት የፌዴራል መንግስት አይደለም፣ ዳውሊፍ ነው። ዳውሊፍ ነው ሎጂስቲክ ጠቅላላ የሚያሳብረው ዳውሊፍ ነው። ይዞ የመጣ መኪኖች ኃላፊነት ወስደው ያልተመለሱ ካለ መጠየቅ ያለበት እሱ ነው። መክሰስም ያለበት እሱ ነው። ግን አልከሰስንም፣ አልጠየቅንም። ለምን የቆሮ መኪኖች ስለሌሉ ማለት ነው። በአሁኑ ጊዜ በክልሉ ባንክ ጨምሮ መሰረታዊ አገልግሎቶች ባለመኖሩ እርዳታ ፈላጊ ህዝብ ቁጥር እንዲጨምር እያደረገው ነው ብለው በቅርብ በተደረገ ጥናት ስድስት ነጥብ አምስት ሚሊዮን የትግራይ ህዝብ አስቸኳይ እርዳታ ያስፈልገዋል። ለዚህም ዓለም አቀፍ ማህበረሰብ ሊያግዘው ይገባል በማለት አቶ ገብረ እግዚአብሔር ጥሪ አቅርበዋል። አሁንም ማህበረሰቡ ካለበት ችግር መውጣት እንዳልቻለ ከፍተኛ የሆነ የመድኃኒት ከፍተኛ ሆነ የምግብ ከፍተኛ የሆነ የሌሎች ገዛዎች ችግር ውስጥ እንዳለን ማህበረሰቡ ካለበት ችግር የሚያወጣ ድጋፍ እና ትብብር እንዲደረግ ወደ ተግባር የሚያስገባ ነገር እንዲደረግ አጽንኦት ሰጥቶ እንዲያግዘ እንዲያግዘና እንዲረዳ እንፈልጋለን። በቂ የሆነ ሪሶርስ ወይም ደግሞ ሀብቱ ደግሞ እንዲመደብ ካለው ችግር ካለው ክራይስ ጋር ታይቶ እንዲመደብ ጠይቃለን። ስፔሻሊ የሁለት ሺ ሀያ ሁለት እየጠየቅ ነው። ከስድስት ነጥብ አምስት ሚሊዮን ህዝብ የትግራይ ህዝብ ሰብአዊ እርዳታ ይፈልጋል። ይህ ሰብአዊ እርዳታ ደግሞ እንዲደርስ በአጭር ሰዓት ሱም ወደ ትግራይ እንዲገባ እንጠይቃለን። በትግራይ ህዝብ ስም ዓለም አቀፍ ለጋሽ ድርጅቶች ያደረጉት ድጋፍ፣ ተቋማቱ የምግብ እርዳታው የት እየደረሰ ነው ብለው ሊቆጣጠሩ ይገባል በማለትም ዳይሬክተሩ ገልጸዋል። ለአሜሪካ ድምፅ ሙልጊታ አጽብሃም መቅለም ከዚሁ ወደ ትግራይ ከሚገባው የእርዳታ ጉዳይ ጋር በተያያዘ በቅርቡ የአሜሪካ ድምፅ ያነጋገራቸው የአደጋ ስጋትና ስራ አመራር ኮሚሽን የህዝብ ግንኙነት ዳይሬክተር አቶ ደበበ ዘውዴ ከሚመለከታቸው አካላት ጋር በመተባበር ባደረጉት ጥናት በትግራይ ያሉ እርዳታ ፈላጊዎች ቁጥር አምስት ነጥብ ሁለት ሚሊየን እንደሆነ ወደ ትግራይ እርዳታ ለማድረስ በረዴት ስራ ላይ የተሰማሩ ዘጠና ሁለት ዓለም አቀፍ ድርጅቶች እንዳሉ እንዲሁም የኢትዮጵያ መንግስትም የረዴት ድርጅቶቹ አስፈላጊውን ድጋፍ እንዲያደርጉ ምቹ ሁኔታዎችን መፍጠሩን ተናግረው ነበር። በዚህ ሁኔታ በቂ ድጋፍ እየተሰጠ ካልሆነ ክፍተቱ ሊሆን የሚችለው ከረድኤት ድርጅቶቹ ነው የሚል እምነት እንዳላቸውም ገልጸው ነበረ። በዚህ ዙሪያ የተናገሩትን ሰምተን እንመለስ። በየብስ እና በአየር ትራንስፖርት የሚደረገው ድጋፍ ውጪ በሌላ በምን እንደሚደረግ አላውቅም። ምናልባት በቂ ድጋፍ አላደረጉም ካሉ የእነሱ አቅርቦት ማነስ ካልሆነ በስተቀራ የኢትዮጵያ መንግስት የትም ቦታ ከልክሎ የማያውቅ አይመስለኝም። እንግዲህ በቀን በቀን እየደረሰን ያለ መረጃ አሁን በገለጽኩ ልመልኩ ነው። እስከ ግንቦት ወር ድረስ ይሄ ተላከ ከተባለ እዛ ባለ ሕዝብ ስታሰላው እየተደረገ ነው፣ እየተሰጠ ነው። ትግራይ ብቻ አይደለም፣ ክልል ኦሮሚያም አለ ብያለው፣ ደቡብ ብሔር ብሔረሰቦች እና ሕዝቦች ክልልም አለ፣ በሶማሌ ክልልም አለ፣ ሌሎች ክልሎችም አሉ እኮ በንጽጽር ስንመለከተው እንኳን የድጋፍ ሁኔታው ርብርብ እየተደረገ ያለው በእነሱ በኩል እዚሁ ክልል ላይ ነው። ይሄ ክልል ላይ ደግሞ እነሱ አምጥተው ከኢትዮጵያ መንግስት ጋር ተስማምተው እያደረጉ ያሉትን ነገር አይ እየተደረገ አይደለም ካሉ እራሳቸውን እየተቃወሙ እንዳሉ ነው የምረዳው ሁኔታ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የማክሰኞ ምሽት ዝግጅታችንን ነው። ቀደም ሲል የተከታተላችሁት የአበይት ዘገባዎቻችንን ነበር። አሁን ደግሞ የትንታኔው መጽሔት ይቀጥላል። የቀድሞ የአማራ ክልል ልዩ ኃይል አዛዥ ጀነራል ተፈራ ማሞ እስካሁን የት እንዳሉ እንደማይታወቅ ማወቅ አለመቻላቸውን ባለቤታቸውና የግል ጠባቂያቸው ተናገሩ። ትላንት ረፋዱ ላይ ሰው ለማግኘት አዲስ አበባ ከሚገኘው ቤታቸው መውጣታቸውን የሚናገሩት ባለቤታቸው ወይዘሮ መነን ሀይለማርያም ከቀኑ አስር ሰዓት በኋላ በእጅ ስልካቸው በተደጋጋሚ ቢደውሉም አይነሳም። ዛሬም ወደ ተለያዩ የፍትህ ተቋማት ቢሄዱም መልስ የሚ ሰጥ አካል አላገኘሁም ብለዋል። ዝርዝሩን የተከታተለችው አስቴር ምስጋናው ናት። የቀድሞ የአማራ ክልል ልዩ ኃይል አዛዥ ጀኔራል ተፈራ ማሞ ትላንት ረፋዱ ላይ ሰው ላገኝ ብለው አዲስ አበባ ከሚገኘው መኖሪያ ቤታቸው ወጥተው አለመመለሳቸውን ባለቤታቸው ወይዘሮ መነን ሀይለማርያም ዛሬ ለአሜሪካ ድምፅ ገለጹ። እስካሁንም የት እንዳሉ ማወቅ አለመቻላቸውንም ተናግረዋል። ፎሩም ላይ በኢትዮጵያ አቆጣጣሪ ተጫዋቹ አቶ ዮሀንስ ባያኖ ጋር እንደሚገናኙ ቀጠሮ እንዳለው ነግሮ ነው ከቤት የወጣው። ሲወጣ ብቻውን ነው የወጣው። ራሱን እያሽከረከረ የሄደው ማለት ነው። በዛ ግልመች ነው የሄደው። ስልኩ አልሰራለን። ያልተለመደ ነገር ሳይ፣ እሱ ስብሰባ ላይ ቢሆን ቴክስት ያደርግልናል። ስብሰባ ላይ ነው በኋላ እደውላለሁ ብሎ ለምን እንደምናስብ ስለሚያውቅ ማለት ነው። የትናንት ግን ያ ነገር አልሆንም ነበረ። እዛ ሲጨንቀኝ ወደ አቶ ዮሀንስ ቦያ ነው ጋር ደወሉ። ተገናኝተን አስር ሰዓት ላይ ነው የተለያየ ነው በመኪና ውስጥ ገብቶ ሄደ፣ እኔ ወደ መጣሁበት ሄድኩኝ ነው ያሉ አቶ ዮሀንስ ቦያ ነው ማለት ነው። ጠዋት የፌዴራል ወንጀል ምርመራ ሄድን፣ እዛም እኛ አይመለከተንም አሉ። የአዲስ አበባ ፖሊስም ሄድን፣ እኛ አይመለከተንም አሉ። እንደገና የቦሌ ክፍለ ከተማ ጣቢያውም ሄድን ጠየቅን።

ወይዘሮ መነን ባለቤታቸው ጀኔራል ተፈራማሞ የስኳር ህመምተኛ መሆናቸውንና በየዕለቱን መድኃኒት እንደሚወስዱ ገልጸው የጤናቸው ጉዳይ እንዳሳሰባቸው አክለው ገልጸዋል። ከ2011 ጀምሮ የግል ጠባቂና ሹፌራቸው ሆነው እንዳገለገሉ የሚገልጹት ዋና ሳጅናቃቸው አበበ ከሁለት ሳምንት በፊት ለህክምና ከባህር ዳር ወደ አዲስ አበባ እንደመጡ ህክምናቸውንም እየተከታተሉ እንደነበር ገልጸዋል። እስከዛሬ እኔ ካለበት ቦታ ድረስ እጄ ነበር እየተማረገው ነገር ግን ትናንትና ግን አስቸኳይ ሆኖ በራሱ ወጣ፣ ጫት ወጣ፣ ደውሎ ላይ በቀኝ ወጣ ሆኖ ደውል አለዋለ ይሻልኩት ሲነሳ ለእኔ ደወለልኝና የት ነህ ሲለኝ አራት ኪሎ አካባቢ ነው ስለው በቃ እዛው ጠብቀኝ ስደውልልህ ታነሳልኝ ና እንገናኛለን አለኝ። ይሻልኩት እንዴት እንገናኝ ስለው ስምንት ሰዓት አካባቢ እንገናኛለን ከጠሮ የሚደረስ ኳለኝ ጠበብኩት ባለ ሰዓት አልደውልልህ ሲል ድጋሚ ከዘጠኝ ሰዓት ጀምሮ ደወልኩ ደውል፣ ስልኳ አይነሳም። አስር ሰዓት አካባቢም አሁንም ስደውል አይነሳም ዛ ማግኖሊያ ሆቴል ያሉት ሰዎች ሆቴሉ ውስጥም ሰውም ጠይቄ ነበር። ጥበቃዎቹንም ጀምር ምንድነው የሚሉኝ፣ ያው የሆኑ ሰዎች እዚ ያደረሱት ከዛም በኋላ በራሱ ድራይቭ እያደረገ ከወጥቷል። ስንት ሰዓት ወጣ ስራቸው አስር ሰዓት ነው የሚሉኝ። እስከ ዛሬ አራት ተኩል ድረስ ሲሰራ ነበራል ሲሰራ አይነሳም። ነገር ግን ከአራት ተኩል በኋላ ግን ስልኩ ተዘግቷል። ሁለቱም ዘግማና ማለት ነው። ዛሬ ወደ ተለያዩ የፍትህ ተቋማት ተዘዋውረው ቢጠይቁም መልስ የሚሰጣቸው አካል እንዳላገኙም አክለው ገልጸዋል። ቦሌ የክፍለ ነበር ጀኔራል ተፈራ ማሞ ከሁለት ሺ አስሩ የመንግስት ለውጥ በፊት በነበረው የኢህአዴግ አስተዳደር ወቅትም በመፈንቅለ መንግስት ወንጀል ተጠርጥረው ለዘጠኝ ዓመታት የታሰሩ ሲሆን ከእስር የተለቀቁትም ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣታቸውን ተከትሎ ነው። ኋላም የአማራ ክልል ልዩ ኃይል አዛዥ በመሆን ክልሉን ጥቂት ወራት አገልግለዋል። ሰኔ 15 2011 ዓ.ም ከአማራ ክልል ከፍተኛ አመራሮች ግድያ ጋር በተያያዘ ተጠርጥረው ለስድስት ወራት ያህል መታሰራቸውም ይታወሳል። በጉዳዩ ዙሪያ ወደ አዲስ አበባ ከተማ ፖሊስ ኮሚሽን የሕዝብ ግንኙነት ኃላፊ የእጅ ስልክ ላይ በተደጋጋሚ ብንደውልም ምላሽ ማግኘት አልቻልንም። ለአሜሪካ ድምፅ አስቴር ምስጋናው ባህርዳር። በተከታዩ ዘገባችን ደግሞ ወደ ደቡብ ክልል ነው የምናልፈው በደ ደቡብ ክልል ደራሼ ልዩ ወረዳና አካባቢው የተፈጠረው የጸጥታ ችግር በመባባሱ መንገድ መዘጋቱ መዘጋቱና የትራንስፖርት አገልግሎት መስተጓጎሉን የአሜሪካ ድምፅ በስልክ ያነጋገራቸው ነዋሪዎችና መንገደኞች ተናገሩ። የመንግስት የጸጥታ ኃይሎች በግጭት ውስጥ የተሳተፉትንና ያልተሳተፉትን ባለየ መልኩ ሰዎችን በጅምላ ማፈስ በመጀመሩ ነዋሪው ሸሽቶ ወደ ጫካ እየገባ መሆኑን ነዋሪዎቹ ጨምረው ገልጸዋል። በመንግስት ላይ የሚቀርበውን ይህን ወቀሳ በተመለከተ ከክልሉ መንግስትም ሆነ ከጊዜያዊ ወታደራዊ እዝ በኩል የተሰጠ አስተያየትም ሆነ የወጣ መግለጫ የለም። ዘገባውን ያሰናዳው ዮናታን ዘብዲዮስ እንደሚከተል ያቀርበዋል። ከአስተዳደራዊ ወሰንና ከአደረጃጀት ጥያቄ ጋር በተያያዘ ካለፈው የሚያዝያ ወር አጋማሽ ጀምሮ በደቡብ ክልል ድራሽ ልዩ ወረዳ የተከሰተው የጸጥታ ችግር አሁንም መቀጠሉን ስማቸው እንዳይጠቀሰ ጠየቁን አስተያየቶች ለአሜሪካ ድምጽ ተናግሯል። በአሁኑ ሰዓት በድራሼ ወረዳ ያለው የጸጥታ ሁኔታ በጣም በመንግስት በኩል እየተወሰደ ያለው እርምጃ ትንሽ ቀብድ ብሎ ነው ያለው። ህዝቡ እንግዲህ ሙሉ በሙሉ ጫካ ነው ያለው ማለት ይቻላል። መከላከያ መጀመሪያ እንደመጣ ከኛ ጋር የነበረው የማረጋጋት ስራ ደህና ጀምሮ ነበረ። አሁን የደቡብ ክልል አመራሮች ከመጡ ጊዜ ጀምሮ ህዝቡን አሌ ቦታ አርሶ አደር ሽማግሌዎች ከመንገድ የተያዙ እየታሰሩ ነው ያሉት። በሀገር መከላከያ ሰራዊት የሚመራ የክልሉ ኃይልና የፌደራል ፖሊስን ያካተተ ጥምር ወታደራዊ እዝ አካባቢውም ከተቆጣጠረ በኋላ አንጻራዊ ሰላም ሰፍኖ የነበረ ቢሆንም ጥፋት ፈጽሟል የተባሉትን ለመያዝ ይደረጋል በሚሉት እንቅስቃሴ ወረዳው መረጋጋት እንዳልቻለ ተናግሯል። አካባቢ ሰላም የለም ጭንቅ ውስጥ ነው ያለ ነው። ተደሳሽዎች የዚህ የግጭቱን ጉዳይ እስከ ፌደራል አብስተታ ቀርበን ሰሚ መንግስት አጣን። ቤቱ ንፈት እየተዘረበ ቤት እየተቃጠለ በእርሻ ውስጥ ያለውን አዳገዛዎች ሁሉ ጠቅላላ የተጨፈጨፈ ማንጎሙ በእርሻ ውስጥ ያለው ጠቅላላ ጨፍጭፎ ጨረሱት። የምተማለ መንግስት ታሳነ ስማቸውን እንዲገለጽ ያልፈለጉ ሌላ ነዋሪ እንታሰራለን በሚል ስጋት ጫካ ውስጥ እንደሚገኙ ትናግሯል ተናግሯል። ይህንን ስንጠይቅ በዚህ በዚህ ሁኔታ ውስጥ እያለን ግን መንግስት ይህንን ከሚጠይቅን ምንም አይነት ጥያቄ ይኖራችሁ ምንም አይነት ችግር ይፈጠር ለምን እንደዚህ አደረጋችሁ፣ ስለዚህ አሁን ወንጀለኛው ብቻ አውጡ እያለ ነው። በጣም በሚገርም ሁኔታ እኛ ስቃይ እያየን ያለ ነው። የከባድ ጭነት ተሽከርካሪ ሾፌር አቶ ጸጋይ መለሰ በመንገድ መዘጋት ምክ- ምክንያት ለሳምንታት ከደጅ ማደራቸውን ተናግሯል። አሊ መዞሪያ ጋር በቃ እንደ ችቦ መሳሪያ ይዘዋል። ሕፃኑን ድርየውን ምኑ መሳሪያ ይዘዋል ብራም ጣሉ ኪሴ ያለውን ብር ሰጥተዋቸው ከዛ ጀምሮ እስከ ታች ወይጦ ወንዙ ጋር እስክንደርስ ድረስ አስራ ምናምን ቦታ እንደ ኬላ መንገድ ተዘግቷል። በድንጋይ በቅጠል። በመንገዱ ላይ አየውት ያሉትን ሲያስረዱም ስንሄድ መንገድ ድግለው ላይ ልንገባ ስንል ጦርነት ነው ተባል። አሳ ቤት የሚባል አለ እዛ ቆምን። ከዛ በነጋታው ልዩ ኃይሉም መከላከያውም ማ ፌደራልም ነበር። ወደ ስምንት መኪና ተቃጥሏል። ፒካፖች እና ብዙ ልዩ ኃይል ሞተዋል። እኛ ተመልሰን አርባ ምንጭ በጣል ሶስት መኪኖች ነበር። በአንዱ ማታ ገብቶ ነበር እሱን ሰባበሩት። ራዲያተሩ ምኑን ጎማውን በጥይት መጥተው፣ ልጁም በእግሩ ነፍሱን አትርፎ ተመለሰ ሹፌሩ። አሁን በስንት ጦርነት እሱ ተከፈተ ብታጅሎን ሄደን በአስራ ሁለት ከቆብን አርባ ምንጭ መሳሪያ ታጥቀዋል ባሏቸው ሰዎች መዘረፋቸውና አጠገባቸው የነበረ ሌላ ሹፌር በተኮሰባቸው ጥይት መቁሰሉን ጠቅሰዋል። ጎማም መኪናም በጥይት መጥቶ ሰውም አቁስለዋል። ለአንድ ሹፌር በጥይት ጉልበቱ መተውታል። እንደዚ ሆነን ሄደን ሆሞ ቆይተን ጭነን መጣን። ወይጦ ቆመን አምስት ቀን ነው ስድስት ቀን ቆመን እንደገና መከላከያ መጥቶ አጅቦ አርባ ምንጭ ድረስ ትምህርት ቤቶች ዝግ መሆናቸውን ሰዎች በነፃነት እንደማይንቀሳቀሱና ሌሎችም ማህበራዊ እንቅስቃሴ መስተጓጎሉን የተናገሩት ደግሞ የሁለት ልጆች አባት የሆኑት የሰራ ሰራት ዓመት ጎልማሳ ናቸው። ይህ በየትኛው በኩል እንቅስቃሴ ሰው እኮ ከሰፈር ተባሮ ጫካ ውስጥ እየኖረ ነው። አሁ እየተቀጠቀጠ እንዴት መንገድ ላይ ሲያልፍ በጤት ይመጣል? ሰላም የለም። በደቡብ ክልል ደራሼ ልዩ ወረዳ ከአስተዳደራዊ ወሰንና ከአደረጃጀት ጥያቄ ጋር በተያያዘ በተፈጠረው ግጭት በአካባቢው የታጠቁ ሰዎች እርስ በርስም ከመንግስት የፀጥታ ኃይሎችም ጋር በከባድ መሳሪያ የተኩስ ልውውጥ ሲያደርጉ መቆየታቸውን፣ በዚህም ምክንያት ሰዎች መገደላቸውን፣ መቁሰላቸውና ንብረት መውደሙን ነዋሪዎችና የአካባቢው ባለሥልጣናት በእማኝነት ጠቅሰው በተደጋጋሚ መዘገባችን ይታወሳል። የአካባቢው የፀጥታ ሁኔታ ለከፋ ሁኔታ ያደረሰው በወረዳው ታጥቀው ይንቀሳቀሳሉ የሚባሉ ቡድኖች ወረዳውን አቋርጠው ከጅንካ ወደ አርባ ምንጭ ሲጓዙ ነበረው የተባሉ የውጭ ሀገር ዜጎችን ማገታቸውን ቁጥራቸው እየበዛ የተባሉ የፌዴራልና የደቡብ ክልል ልዩ ኃይል አባላትን እንዲሁም የወረዳው አስተዳደርን ጨምሮ ሌሎች ባለስልጣናት ከገደሏቸው በኋላ ነው ስሉ የአካባቢ ነዋሪዎችና የክልሉ መንግስት መናገራቸውን መዘገባችን ይታወሳል። በመንግስት ላይ የሚቀርበውን ወቀሳ በተመለከተ ከክልሉ መንግስትም ሆነም ከግዛዊ ወታደራዊ እዝ በኩል የተሰጠ አስተያየትም የወጣ መግለጫም የለም። ከሚያዝያ 17 2014 ዓ ም አንስቶ በደራሸ ልዩ ወረዳ የጸጥታ ችግር የተባባሰው ደራሸ ልዩ ወረዳ የሚባል መዋቅር አንቀበልም፣ የጋርዱላ ዞን እናቋቁሟልን በሚል ከክልሉ መንግስት ጋር መስማማት ባለመቻላቸው መሆን እንዲሁ የተለያዩ አካላትን ጠይቀን መዘገባችን አይዘነጋም። ለአሜሪካ ድምፅ ራዲዮም፣ ዮናታን ዘብድዮስ ሐዋሳም የተከታዩ ዘገባችን ደግሞ የዓለም ባንክ በኢትዮጵያ በጦርነት የተጎዱ አካባቢዎችን መልሶ ለማቋቋምና ተጎጂ ሰዎችንም ለመደገፍ የሚውል የ300 ሚሊዮን ዶላር የድጋፍ ስምምነት ከገንዘብ ሚኒስቴር ጋር ተፈራርሟል። ገንዘቡ በጦርነት የተጎዱ ሰዎችን አጣዳፊ ፍላጎቶች ከማሟላት እስከ መሰረተ ልማት መልሶ ግንባታ ድረስ ለተቀረጹ ፕሮግራሞች እንደሚውል ተገልጿል። እስክንደር ፍሬው ተጨማሪ ያለው። ሰሞኑን በዓለም ባንክና በኢትዮጵያ መንግስት መካከል የተፈረመው የድጋፍ ስምምነት በተለይ ከሰሜን ኢትዮጵያው ጦርነት በኋላ ከተፈረሙት ከፍተኛው የሚባል ነው። ስምምነቱ የተፈረመበት የ300 ሚሊዮን ዶላር ማለትም የ15.6 ቢሊዮን ብር ድጋፍ እንዲውል የታቀደውም በፕሮጀክት ለታቀፉ ከፍ ያሉ የመልሶ ማቋቋም ስራዎች ነው። ፕሮጀክቱ ደግሞ በጦርነት የተጎዱ ሰዎችን አጣዳፊ ፍላጎት ከማሟላት እስከ መሰረተ ልማት ግንባታ ይሄዳል። የዓለም ባንክ ያወጣው መግለጫ እንደሚያሳየው ገንዘቡ የማህበረሰቦችን ግጭትን የመቋቋም አቅም ቀጣይነት ባለው ሁኔታ እንዲጨምር ለማድረግም ያስችላል። በተለይ ፕሮጀክቱ የመሰረታዊ አቅርቦቶችን ተደራሽ ለማድረግ እንደሚያግዝ የዓለም ባንክ አስታውቋል። በግጭት የተጎዱ ማህበረሰቦችን ፍላጎት ከትምህርት፣ ከጤና፣ ከውሃና ከንጽህና አንጻር ለማሟላት ይቻል ዘንድ ተንቀሳቃሽ ቡድኖች እንደሚሰማሩም አመልክቷል። ፆታዊ ጥቃት ለደረሰባቸው ሴቶች የተሻለ አገልግሎት ለመስጠት እንደሚያስችልም ነው የዓለም ባንክ የጠቀሰው በዓለም ባንክ የኤርትራ የኢትዮጵያ፣ የሱዳንና የደቡብ ሱዳን ተጠሪ ኦስማንዲዮን ያብራሩትም ይህንኑ ነው። ይህ ፕሮጀክት ጾታዊ ጥቃት የደረሰባቸው ሴቶች የሚያገኙትን የጤናና የስነ ልቦና ድጋፍ ለማሻሻል ያስችላል ነው ያሉት። ፕሮጀክቱ የሚተገበረው በተመረጡ የአማራ፣ የአፋር፣ የትግራይ፣ የኦሮሚያና የቤንሻንጉል ጉሙዝ ክልሎች ወረዳዎች መሆኑን የኢትዮጵያ መንግስት አስታውቋል። የገንዘብ ሚኒስቴር ባወጣው መግለጫ እንዳለው በከፍተኛ የግጭት አካባቢዎች ፕሮጀክቱን በመንግስት ቦታ ሆኖ የሚተገብር ሶስተኛ ወገን ተቋም ይኖራል። ከፍተኛ የግጭት አካባቢዎች ማለት መንግስት የማይቆጣጠራቸው ቦታዎች ማለት እንደሆነ የአሜሪካ ድምፅ ተገንዝቧል። በትግራይ ለምሳሌ ፕሮጀክቱ የሚተገበረው መንግስት በመረጠው ሶስተኛ ወገን ነው። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። በተከታይ ዘገባችን ደግሞ ወደ ጎረቤት ሀገር ሶማሊያ ነው የምናልፈው። የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን በምስራቅ አፍሪካዊቷ ሀገር ሶማሊያ የሚገኙትን የአልቃይዳ ና የአልሻባብ አማጺ ቡድኖችን ለመዋጋት አምስት መቶ የአሜሪካ ወታደሮች እንዲሰማሩ ፈቃድ ሰጥተዋል። በፕሬዝዳንት ትራምፕ የስልጣን ዘመን ሶማሊያ ውስጥ ሰፍረው የነበሩ ሁሉም ወታደሮች ለቀው እንዲወጡ ተደርጎ የነበረው ውሳኔ የተቀለበሰው ሀገሪቱ አዲስ ፕሬዝዳንት ትናንት በመረጠችበት ወቅት ነው። የዋይት ሀውስ ዘጋቢያችን አኒታ ፓውል ያደረሰችን ዘገባ እንደሚከተል ይቀርባል። አዲሱ የሶማሊያ ፕሬዝዳንት አሜሪካ ሰራዊቷን መልሳ ወደ አፍሪካ ቀንድ ስታሰማራ የማየት እድል ገጥሟቸዋል። 500 ቁጥር ያለው ሰራዊት ሶማሊያ ላለፉት አስራ አምስት ዓመታት እንዳትረጋጋ ያደረጋትን የአልሻባብ ጸበኛና ጽንፈኛ ቡድንን የመመከት ኃላፊነት ተሰጥቶታል ሰኞ ዕለት የተላለፈው ይህ ውሳኔ የትራምፕ አስተዳደር እንደ አውሮፓያን አቆጣጠር በ2020 ዓ ም 700 የሚደርሱ ወታደሮቻቸው ከሶማሊያ ለቀው እንዲወጡ ያሳለፉትን ውሳኔ የቀለበሰ ነው የዋይት ሀውስ ፕሬስ ኃላፊ የሆኑት ካሪን ዣን ፒየር ይህን ብለዋል። ጥቂት ቁጥር ያላቸው ነገር ግን የማያቋርጥ ድጋፍን የሚሰጡ ወታደሮችን በድጋሚ ለማስፈር ውሳኔ የተደረገው በዋናነት የኃይላችን ደህንነትና ውጤታማነትን ለማረጋገጥ እንዲሁም ለአጋሮቻችን የተሻለ ድጋፍ እንዲሰጡ ለማድረግ ነው። ከዛም በተጨማሪም መጠነኛ ቁጥርና ቀጣይነት ያለው የዩናይትድ ስቴትስ ሰራዊት መኖሩ አጋሮቻችን ከአልሻባብ የሚደርስባቸውን ስጋት ለመፍታት የተሻለ ወጥነት ያለው ድጋፍና ተሳትፎ ተጠቃሚ እንዲሆኑ ያስችላቸዋል። የዋይት ሀውስ ኃላፊዋ እንዳስታወቁት ወታደሮቹ የሚመጡት በአህጉር ውስጥ ከሚገኙ የዩናይትድ ስቴትስ የጦር ሰፈሮች ነው። ሆኖም ባለስልጣናቱ የአሜሪካ ወታደሮች የት ቦታ ላይ እንደሚሰፍሩ፣ ኢላማቸው ማን እንደሚሆንና በሶማሊያ ውስጥ ምን ያክል ጊዜ እንደሚቆዩ አልተናገሩም። የዩናይትድ ስቴትስ የጦር ኃይል እና የጸረ ሽብር ባለስልጣናት አልሻባብ ከአልቃይዳ ጋር ቁርኝነት ያለው እጅግ በጣም ሀብታምና ገዳይ ቡድን መሆኑን ይገልጻሉ። ከቅርብ ጊዜ ወዲህ በቁጥር እያደጉና የበለጠ ጸብጫሪ እየሆኑ የመጡ ሲሆን በዚህ ወር መጀመሪያ ላይ በደቡብ ሶማሊያ በሚገኘው የአፍሪካ ህብረት የጦር ሰፈር ላይ ጥቃት በማድረስ ቢያንስ 30 የቡሩንዲ ወታደሮችን ገድለዋል። እንደ አውሮፓውያን አቆጣጠር በ1993 በሞቃዲሾ የተደረገው ጦርነት 18 የዩናይትድ ስቴትስ ወታደሮችን ለህልፈት ከዳረገ ወዲህ የአሜሪካ ህዝብ በሶማሊያ ውስጥ ለሚደረገው ጣልቃ ገብነት ጥንቃቄ ሲያደርግ ቆይቷል። የዩናይትድ ስቴትስ መከላከያ መስሪያ ቤት የሆነው ፔንታገንም ይህን ውሳኔ ይደግፋል። ሆኖም የፔንታገን ፕሬስ ጸሐፊ ጆን ከርቢ አልሻባብ ስጋት መሆኑን መቀጠሉን ይናገራሉ። ዋናው ነጥብ አልሻባብ ስጋት ነው መቀጠሉንና፣ ያንን ስጋት ስንገመግመው ደግሞ መቀጠል ብቻ ሳይሆን እየጨመረ መሄዱ ነው። ስለዚህ አሁንም ትልቅ ዋጋ የሚሰጠውን የምክር፣ የድጋፍና የሥልጠና ትልኳችንን ለመቀጠል ተመራጩ መንገድ ይሄ ነው ብለን እናምናለን። አሜሪካ ወታደሮቿን እንድትልክ እሁድ ዕለት ከተመረጡት አዲሱ የሶማሊያ ፕሬዝዳንት ጥያቄ ቀርቦ እንደሆን የሚያሳይ ግልጽ ነገር የለም። የሶማሊያ የደህንነት ተንታኝ የሆኑት ሂራል በተሰኘው አጥኚ ተቋም ዋና ዳይሬክተር ሳሚራ ጋዲ በተለይ ዩናይትድ ስቴትስ አልሻባብ ላይ የአየር ጥቃቷን የምትቀጥል ከሆነ ውሳኔው ተቀባይነት እንዳለው ገልጸው ወታደራዊ እርምጃው ግን ብቻውን መፍትሄ እንዳልሆነ አብራርተዋል። የአየር ጥቃቱ አልሻባብን እንዳይንቀሳቀስ አድርጎት ነበር ሆኖም የአየር ጥቃቱ ሲቆም ቡድኑ እንደገና ሲያንሰራራየ የአየር ጥቃቱና ሌሎች የጥቃት እንቅስቃሴዎች ብቸኛ መፍትሄዎች አይደሉም ዋናው መፍትሔ ከህብረተሰቡ ጋር በሙሉ ተቀናጅቶ የሚሰራ የሶማሊያ መንግስት መኖሩ ነው ችግሩ ሶማሊያ የፖለቲካ ተግዳሮት ያለባት መሆኑ ነው። በመሪዎች መካከል የፖለቲካ መስማማት ሊኖር ይገባል። የጎሳ ግጭትም አለ። እነዚህን ሁሉ ችግሮች መወገድ ይኖርባቸዋል። ወጣቶቻችንን ወደ አልሻባብ የሚገፉ ቅሬታዎች ሁሉ መፈታት አለባቸው። በአሁኑ ሰዓት በሶማሊያ ማንም ሰው ደህንነቱ የተጠበቀ አይመስልም። በየካቲት ወር ላይ አንድ አጥፍቶ ጠፊ በመኖሪያ ቤት ግቢ ላይ ባደረሰው ጥቃት ቢያንስ ስድስት ሰዎች ሲገደሉ ከደርዘን በላይ የሚሆኑ ደግሞ ቆስለዋል። እያዳመጣችሁት ያላችሁት በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት የቪኦኤ ቻናል ኤን ኤስ ኤስ 12 ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምጽ ዝግጅት ነው። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሀሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሀሪክ ላይ በቀጥታ እየተላለፈ ይገኛል። በዝግጅቶቻችን ላይ ጥቆማ ወይም አስተያየት ካላችሁ ደግሞ በምን እንደምታገኙን ተከታዩን ማስታወቂያ ሰምተን እንመለስ።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 በኢንስተግራም እና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችንን 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሠረት አኖሩልን። አሪያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 2022513505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ በድጋሚ ለማስታወስ ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችንና በፌስቡክ ገጻችን ላይ በቀጥታ እየተላለፍን እንገኛለን። እንዲሁም በተጨማሪ በትዊተር ሀሽታግ ቪኦኤ አማሃሪክ በማለት አስተያየቶቻችሁን፣ ጥቆማዎቻችሁን ልታደርሱን ትችላላችሁ። ኢንስታግራም እና ዩቲዩብም አለን እዛም ላይ ተከተሉን። እንዲሁም በኢሜይል ማግኘት ለምትፈልጉ አድራሻችን ሆርን አት ቪኦኤ ኒውስ ዶት ኮም ነው። አሁን ወደ ተከታዩ ዝግጅታችን ነው የምናልፈው። የተከታዩ መሰናዷችን ጤና ነው። የዛሬው የጤና መሰናዷችን ከሆድ ዕቃ ውስጥ የደም መፍሰስ የሚያስከትል በሽታ ምንድን ነው ምክንያቶቹስ ምንድን ናቸው የሚሉትን ጨምሮ በበሽታው ምንነት ዙሪያ ጥያቄ ላቀረቡ አድማጭ የተሰጠ የባለሙያ ምላሽ ነው ሀኪሙን ጤናውን በሚለው ይዘን የቀረብ ነው ለዛሬ በዚህ በተያያዘ ጉዳይ ላይ እንግዳ ርገን የጋበዝ ነው የሀኪሙ አሰፋ ጃጄ ናቸው የዘወትር የሚያማክሩን ሀኪም ናቸው አሉላ ከበደን ያናገራቸው ወደዛ እናልፋለን ዶክተር አሰፋ በቅድሚያ ለጊዜው አመሰግናለሁ ጊዜ ስጥልኝ ያሉና እኔም አመሰግናለሁ። የኮቪድ ጉዳይ አሳሳቢነቱ ጨርሶ የጠፋም ባይሆን በጣም አሳሳቢነቱ በመቀነሱ ለጥቂት ጊዜ ገታ አድርገን የነበረው ወደ ሌሎች የጤና ጉዳዮች ዞር ብለን ነበር። ያዝነው ሳምንት የተለየ ትኩረት የሚስብ ሁኔታ ተፈጥሯል። በዩናይት ስቴትስ የመጀመሪያው ሰው በኮቪድ ሳቢያ ለሕልፈት ከተዳረጉባት በአውሮፓውያኑ የቀን አቆጣጠር የካቲት 29 2020 አንስተው አሁን ዛሬ ያለንበት ላይ አንድ ሚሊዮን ሰዎች በላይ ያለቁበት ከቁጥሩ ጀርባ ያለውን ነገር ለማየት በሚል ነው የዛሬ ውይይታችን። አንድ ሚሊዮን ያህል ሰው ሞተ አለቀ ስንል፣ ይህ አሰቃቂ አሀዝ ነው። 670 ሺ ሰዎች የሚኖሩባት ዋሽንግተን ዲሲን ብንወስድ ነዋሪዎቿን በሙሉ ፈጅቶ ሌላ ከ300 ሺህ በላይ ህይወት አጥፍቷል የማለት ያህል ነው። ከአሰቃቂው አሀዝ በላይ ዶክተር አሰፋ ኮቪድ በዩናይትድ ስቴትስ ያደረሰውን ጉዳት ምን ማለት ነው የሚለውን ቢመለከቱልን። እንግዲህ ምንድነው ቁጥሮች ዝም ብለው ባህል ሲነገር ወደ እያንዳንዱ ሰው ካልመጣ ወደየቤቱ ካልገባ ብዙ ትርጉም ላይሰጥ ይችላል። ነገር ግን ለምሳሌ ለኢትዮጵያዊ አድማጭ መቀሌ አምስት መቶ ሺ ሰው አላት ብንል ምናልባት ጎንደር ሌላ አምስት መቶ ሺ ሰው አለ ብንል የሁለቱ ከተሞች ህዝብ በሙሉ በዚህ ሁለት ዓመት ውስጥ በአንድ በሽታ ተጠቅቶ ገድሏል ማለት ነው። በጣም ብዙ ቁጥር ነው። በቁጥርም ደረጃ ነገር ግን ማየት ያለብን ከዛ ውስጥ ደግሞ ምን አይነት ህዝብ ነው የተጎዳው። እንደገና ደግሞ የህዝቡን ስርጭት ደግሞ መከፋፈል አለብን። የህብረተሰብ ቁጥር በሚነገርበት ጊዜ ከዛ ውስጥ በአብዛኛው ደግሞ እድሜው በጣም የጠናበት ከፍ ያለው ከዛ ከአንድ ሚሊዮን ውስጥ በጣም ብዙ ከፍ ብሎ ይሄዳል ማለት ነው። የዓለም ወረርሽኞችን ግን ወደኋላ ብናይ በጣም ትልልቅ ወረርሽኞችን ለምሳሌ አሁን ኤድስንም ብንወስድ ኤድስ አሁን እንግዲህ ሀያ ሚሊዮን በላይ ሰው ገድሏል። በዚህ ረዥም አመት ወደ ኋላ ብንሄድ ደግሞ እነ የኢንፍሉዌንዛ ሆን ታይፈስ፣ ምንለው ኮሌራ ምን ብንል የገደለው ሰው አሁንም በዛ ሲታይ በንጽጽር አነስተኛ ነው። እንግዲህ የሳይንሱ ፍጥነት በጣም በተቀናጀ ሁኔታ የተደረጉ ኢንፎርሜሽን ልውውጦች፣ እንደተባለው ለምሳሌ ቻይና ከደረሰ በኋላ በምን ያህል ፍጥነት ኢንፎርሜሽን በአለም ደረጃ እንደተሰራጨ ህብረተሰቡ ደግሞ ያሳየው ሰብአዊን የመቀየር መከላከያ ዘዴዎችን የመቀበል ሁኔታ እነዚህ ሁሉ ተደራርበው ስቲል ምሮናል እንዳመጣጡ ማለት ነው። አለማችን ደግሞ በጣም የተገናኘ ስለሆነ ነገር ግን አሁን ደግሞ ከዛ ነፃ ወጥተናል ማለትም አይደለም። ምክንያቱም እንደዚህ አይነት ወረርሽኞች ካለቁ በኋላ አብረው ደግሞ የሚኖሩን አይነት ህመሞች መሆናቸው ስለማይቀር እንደዚህ እንደሚክ የምንለው ሁለተኛ፣ ገና ያለን ልምድ የሁለትና የሶስት ሲዝኖች መለዋወጥ ስለሆነ አሁን ለምሳሌ በሚቀጥለው አሁን የአሜሪካን ሀገር ወይም ላይኛው የሰሜን የዓለም ክፍል ቀዝቃዛ ወራት ዊንተር በሚገባበት ጊዜ ምን ይሆናል የሚለውም አሁን ገና እንግዲህ የምናየው ነገር ነው የሚሆነው። እና እጅግ በጣም አደገኛ ነገር እንደነበር ነው የሚያሳየው። ወደፊት ደግሞ ወረርሽኞችን ለመከላከል በጣም ከፍተኛ ጥረት ከሆኑ መደረግ እንዳለበት የሚያሳይ ከአሃዙ ጀርባ ይህ አሃዝ ይህ ቁጥር ምን ይነግረናል የሚለውን ለማየት ነው እየሞከር ነው ያለ። ነው የሚያስገርም ንጽጽር እናያለን። ቻይና በድፍን 2021 እንደ አውሮፓውያኑ የዘመን አቆጣጠር በኮቪድ ሞተውብኛል ስትል ያስታወቀችው ሁለት ሰዎችን ብቻ ነው። በጣም አስደንጋጭ ልዩነት ነው የተመለከትኩት። በዩናይት ስቴትስ የአሃዝ ከአራት መቶ ሺህ በላይ ነው። ለዚህ የተጋነነ ልዩነት ዶክተር አሰፋ ጥብቅ እንቅስቃሴ ገደብ መኖሩ የግዴታ ክትባት ጭንብል ማድረግ የመሳሰሉት በመንግስት የተወሰዱት አስገዳጅ እርምጃዎች ለዚህ እጅግ የተጋነነ ልዩነት ምክንያት ሆነው ይሆን አዎ እንደዚህ አይነት በጣም እጅግ የተለያዩ አይነት ቁጥሮች በሚመጡበት ጊዜ አንደኛ የቁጥሩ መነሻ እውነተኛነት ሶስተኛ ወገን መጣራት አለበት እነሱን ትክክለኛ ኤቪደንሶች ናቸው ብሎ ለመውሰድ አንድ ፋክተር እሱ ነው። ሌላው ግን የቻይና ሶሳይቲ ሞር ሬጅመንታል ነው። አንድ ነገር ስትነግረው በጣም በፍጥነት ያን የመከተል ከላይ እስከታች የሚወርደው ትእዛዝ የመከተል ናለው። ወደ አሜሪካን ሀገር ስትመጣ የመብት ጉዳይ አለ። ማስክ እንኳን የፖለቲካ ጥያቄ ሆኖ ላይናታች ሲያወዛግብ የነበረበት ሁኔታ ነበር። ስለዚህ የራሱ የህብረተሰብ ጤና መመሪያዎችን የምንወስድበትም ሁኔታ እዛ ላይ ተጽዕኖ ሊኖር ይችላል። ያም ሆኖ ግን ጋኩ በጣም ሰፊ ስለሆነ የቁጥሩ መጀመሪያ ኔ የሪፖርቲንግ ችግሩ በሦስተኛ ወገን መታየት አለበት በሚለው ነው መጀምረው። መልካም ዶክተር አሰፋ የዩናይት ስቴትስን የራሱን ይሄ በነጻነት ስም የሚደረገው የፖለቲካ ሽኩቻ ሆኖ የታየውን አንድ የቅርብ ጊዜ ጥናት በየግዛቶቹ ያለውን ልዩነት ያሳያል። በመከተብ ብቻ ሊድኑ ይችሉ የነበሩ ብዙ መቶ ሺህ ሰዎች ለእልፈት መዳረጋቸውን የሚያሳየው ይህ ጥናት ክትባቱ ላይ ቸል ማለት አዝማሚያ የሚያሳዩት ጋር በእርግጠኝነት መናገር የሚያስቸግር ይመስለኛል። የመዳን እድላቸው ከፍ ያለ ነው የተባሉት ቦታዎች ባለመከተባቸው ማለቃቸውን ያሳያል። ዩናይት ስቴትስን የመሰለ አገር በመቶ ሺዎች እንዴት በፖለቲካ ልዩነት የሞትና የሕይወት ጉዳይ ላይ ሊደርሱ ይችላሉ የሚለው ዛሬም እንደው እንደ አዲስ እንድንጠይቅ የሚያደርግ ይመስለኛል። ምን ይላሉ? እሱ ላይ ምን ታዝበዋል? በተግባርም ተጨባጭ እንግዲህ ምንድነው፣ በወረርሽኝ በሚኖርበት ጊዜ፣ ከሰው ወደ ሰው የሚተላለፍ በሽታ በሚኖርበት ጊዜ መብትና ግዴታ የት ላይ ነው መስመሩ በሚለው ማወቅ ያስፈልጋል። እንደኔ እዚህ ሀገር መብት ነው ብለው የሚወሰዱት ነገሮች በዚህ አይነት ነገሮች አንዳንዶቹ በጣም ያለፉ ናቸው፣ ትክክል አይደሉ። ምክንያቱም በወረርሽኝ ምክንያት ራስ መጎዳት አለ። ንሰው አንድ ሰው እዛ ላይ የራሱን የኔ ህይወት ነው ብሎ ሊያስብ ይችላል። ይሄ ግን ሌላ ሰው ደግሞ መግደላል ስለዚህ እነዚህ ተዛብተውበታል፣ የፖለቲካ መሳሪያም ሆነዋል። እና አካሄዱ በጣም ትክክል አይደለም። ወደፊት ፖለቲሻኖችም ሆነ ህዝቡም ይህን ነገር ወደኋላ የሚያየው ይመስለኛል። እንደ ቻይና አይነት ሀገሮች ለምሳሌ ግሪክ እኮ ማስክ የሚያደርግን ሰው ይቀጡ ነበር። በጣም ጥሩ ስርዓት ነው እሱ እዛ ሰዓት ያን ለማቆም ወደኋላ ለማድረግ ነድቶ በፍጥነት የሚሄድን ሹፌር ትኬት የምንሰጥ ከሆነ የምንቀጣ ከሆነ ሰው እንዳይጎዳ ብለን የተላላፊ በሽታ መመሪያን የማይከተልን ሰው መብት ነው ብሎ መተው ተገቢ አይደለም እና ያ ዋጋ አስከፍሏል። በጣም አሜሪካንን የሚመጥን አይደለም አስተሳሰቡ፣ ወደፊት የሚቀየር ይመስለኛል። መቼም የተለየ ጊዜ ነው እንዳሉት አሜሪካን አይመጥንም የሚለው አባባል ጥሩ አድርጎ የሚገልጸው ይመስለኛል። አሁንም በንጽጽሩ ጥቂት ገባ ብናደርግ በጥቅምት ሁለት ሺህ ሀያ ነው ከመቶ አመት በፊት ከፍተኛ ውድመት ያስከተለው እንደ አውሮፓውያን ዘመን አቆጣጠር በ1918 በተነሳው የኢንፍሉዌንዛ ወረርሽኝ የሞቱትን ሰዎች ቁጥር ያለፈው ኮቪድ 675 ሺ ሰዎች ነበሩ። ዩናይት ስቴትስ ውስጥ ያለቁት በዚያ ወረርሽኝ ከ ከስምንት ወራት በፊት ነው። ዩናይት ስቴትስ ውስጥ 744 ሺ የደረሰው ይሄን ንጽጽር በወሰዱበት ጊዜ ለምን ይሄ የሆነ ብንል መልስ ይኖረናል። ከዚያ ከ2018ቱ ወረርሽኝ ጋር ብቻ ብናነጻጽር መቼም የተለየ ጊዜ ነው። እንዳሉት የአሜሪካን አይመጥንም የሚለው አባባል ጥሩ አድርጎ የሚገልጸው ይመስለኛል። አሁንም በንጽጽሩ ጥቂት ገፋ ብናደርግ በጥቅምት 2020 ነው። ከመቶ ዓመት በፊት ከፍተኛ ውድመት ያስከተለው እንደ አውሮፓውያን የዘመን አቆጣጠር በ1918 በተነሳው የኢንፍሉዌንዛ ወረርሽኝ የሞቱትን ሰዎች ቁጥር ያለፈው ኮቪድ 675 ሺህ ሰዎች ነበሩ። ዩናይት ስቴትስ ውስጥ ያለቁት በዚያ ወረርሽኝ ከስምንት ወራት በፊት ነው። ዩናይት ስቴትስ ውስጥ 744 ሺህ የደረሰው ይሄን ንጽጽር በወሰዱበት ጊዜ ለምን ይሄ የሆነ ብንል መልስ ይኖረናል። ከዚያ ከ2018ቱ ወረርሽኝ ጋር ብቻ ብናነጻጽር አድማጮች ቀደም ሲል የተከታተላችሁት አሉላ ከበደ ከዶክተር አሰፋ ጃጀው ጋር ያደረጉት ቆይታ በኮቪድ ምክንያት እየጨመረ የሄደውን የሞት ቁጥር አስመልክቶ ያደረጉት ውይይት ነው። ዶክተር አሰፋ የዚህ እጅግ ከፍተኛ የሟቾች ቁጥር ምክንያቱ ክትባቱ ከተገኘም በኋላ ብዙዎች እያለቁበት ያለው ሁኔታ መንስኤው ምንድን ነው በሚሉ ጉዳዮችን አንስተው ነው ተያዩት። የሳምባና የጽኑ ሕሙማን ባለሙያው ዶክተር አሰፋ ከአሉላ ጋር የነበራቸው ቆይታ ግን በዚህ አላበቃም። በተከታይ ክፍል አብረው ይመለሳሉ። እኛም ግን በዚሁ መሰናዷችንን እናጠቃልላለን። አብረናችሁ ያመሸነው ዋና አዘጋጅ ሲሆን ግርማ፣ እኔም ሳስተናግዳችሁ ያመሸዎት ስመኞሽ የቆየና ቀናባሪያችን ኤልያስ አስማረ አብረን በመሆን ነው። አብራችን ስላመሻችሁ እናመሰግናለን። ሰላም፣ ደህና ደሩ።